የአውራምባን ማኅበረሰብ እንታደግ የሚል ጥሪ ያሰሙ አንድ የዩናይት ስቴትስ ነዋሪ የሆኑ ሐኪም ናቸው። የምሽቱ ባህልና ማኅበረሰብ እንግዳ ዶክተር አሸናፊ ዋቅቶላ ይባላሉ። ሌሎችም ቅዳዊ ማህበረሰቦች ዓለም ላይ ያሉትን ሁሉንም ባይሆን አንዳንዶቹን አይቻለሁ እና እጅግ እጅግ የሚያስደንቁኝ ነገሮች እንዴት በባህልም በምንም በትምህርትም ከማይጠበቅ ስፍራ ይህንን በጣም በጣም የተራመደው አስተያየት ያለው ህብረተሰብ መመስረት መቻላቸው ግን በዚህ በኮቪድ ናይንቲን ኢላማሁ ይህንን ማዳን ለዓለም ተስፋ ነው። ዓለም ብዙ ያልተረጋጋበት ጉዳይ ውስጥ ነው ያለው። የኮቪድ-19ን መዛመት ለመከላከል ታልመው በዓለም ዙሪያ የተጣሉትን የጉዞ ገደቦችና እንቅስቃሴዎች ተከትሎ በህልውናቸው ላይ አደጋ ተጋርጧል ሲሉ ነው ዶክተር አሸናፊ እኩልነትን መሠረት ባደረገው በተለየ የአነኗር ዘይቤው ለሚታወቀው የአውራምባ ማኅበረሰብ አባላት ይድረስላቸው ጥሪያቸውን ያሰሙት። ወደ ታሪኩ ልውሰዳችሁ። ዶክተር አሸናፊ ዋቅቶላ በቅድሚያ ያለ ጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አቶ አሉላ እና ቮይስ ኦፍ አሜሪካ። የአሜሪካ ድምፅ ደንበኛ ነዎት። ብዙ ጊዜ አድማጮቻችን የሚያውቀውት ሐኪሞን ይጠይቁ ላይ የምናቀርባቸው አድማጮችን ሕክምና ነክ ጥያቄዎችን። ዛሬ ታዲያ ለየት ያለ አጋጣሚ ነው ያገናኘን። የተለየ ማህበራዊ መስተጋብርና የቡድን ስራ በብዙዎች ዘንድ በስፋት የሚታወቅ ደቡብ ጎንደር የሚገኘው የአውራምባ ማህበረሰብ ከኮቪድ-19 ወረርሽኝ ጋር ተያይዘው ዓለም የአውራምባን ማህበረሰብ ሊያጣ አይቻለውም ሲል የጻፉት ይሄ ረጅም ዓመታት ያስቆጠረ ወንድማማችነትን የልጆች መብትን መከበር ከፍ የሚያደርግ የተለየ የአናኗር ዘይቤን የሚከተል ማህበረሰብ ዛሬ አደጋ ላይ ነው እና እንድረስላቸው የሚል ጥሪ ያሰሙበት። እስኪ ይንገሩን ምንድን ነበር ከአውራምባ የደረሶት ማስታወሻ? ምንስ ለማድረግ ነው የሞከራቸው ያላችሁት? እስኪ ያጫውቱን። እሺ፣ በጣም አመሰግናለሁ ለዚህ ጥያቄ ተዋለ ብላ እጅግ እጅግ በጣም የማመሰግነው የአውራምባ ማህበረሰብ ሄጄ በተመለከትኩበት ጊዜ ትልቁ ትልልቅ ስራዎችን እየሰሩ ናቸው። ቅድም በጠቀስካቸው መርሆዎች ላይ የተመሰረቱ ማለትም፣ የልጆች መብት መከበር፣ የአዛውንትና ሌሎች የመስራት አቅም የሌላቸው ሰዎችን መንከባከብ፣ የሴቶች እኩልነት፣ ከፍተኛ የሞራል አለመጥፎም በተግባርም አለመስራት ፖሊስ የሌለበት ማህበረሰብ ነው። ይህ ሁሉ ነገር እያደረጉ ገንዘብ ባይተርፋቸውም ራሳቸውን ችለው የሚኖሩት ዘጠና ስምንት በመቶ ገበያቸውን የሚያገኙት ከውጭ ቱሪስቶች ነው። ጣና ኖራቸውን ዘይቤውን ለመመልከት የሚመጡ ጎብኚዎች አሏቸው። አዎ ለሚመጡ ጎብኚዎች ለእነሱ የሚደረገው መስተንግዶ ያውም እኮ ርካሽ ነው። የሚታደርበትን መቼም ማመን አይቻልም። ምግቡ ልዩ ነው። ደግሞ ትናንሽ ቁሳቁሶች የሚሸጡአሉ። ልብሶች፣ ጥበብ ከኔተራ የጅስት ስራዎች እነሱ የሚያመርቷቸው ናቸው። ራሳቸው የሚያመርቱት የሚያመርቱትን ይህን በማድረግ ነው። ምክንያቱም እነሱ ከአምስት መቶ ሰላሳ በላይ ናቸው። ያላቸው መሬት አስራ ሰባት ሄክታር ብቻ ነው። እና በዛ ንገርቤል በቂ ለማድረግ አይችሉም። በዚህ ላይ እነኚህ ሰዎች ለራሳቸው ብቻ ሳይሆን ለአካባቢ ሕብረተሰብ ሁሉ ክሊኒክ አለ፣ ትምህርት ቤት አለ። እዛ ያለው ሁለተኛ ደረጃ ትምህርት ቤት ሕዝቡ ብዛት እጥፍ ነው። አንድ ሺህ ሁለት መቶ አካባቢ ነው ሰው የሚገኝ። ማለትም የአብራምባ ብቻ አይደል የሚገለግልበት ሌላውም ሰው ነው። ክሊኒክ ውስጥ ገብቼ አይቻለሁ። የአዛውንት መኖሪያውን አይቻለሁ። ይህ ሁሉ የሚያንቀሳቀሱት ገቢው በውጭ ቱሪስቶች ነው። እኛ አልፎ አልፎ ብንሰማም እንደዚህ በጉብኝት የተለመደ ነገር ስላልሆነ ባህር ዳር አጠገባቸው ሆኖ ሰባ አራት ኪሎ ሜትር ነው፣ ወረታ አስራ ሁለት ኪሎ ሜትር ነው፣ ደብረ ታቦር ሀያ አምስት ኪሎ ሜትር ገደማ ነው እና ብዙ ሰው የሚመጣ የለም። አበሻ እንደው ያለመታወቅ ያህል ነው። ቢመጣና ቢያይ ትምህርት ነው፣ ግን ገና ልምዱም ስለሌለን ነው ምንድን ነው ሆኖ ኮቪድ ናይንቲን መተው አውሮፕላኖች ሲያቆሙ የእነሱ ጉሮሮ ተያዘ። እነኚህ ከዓለም ታዋቂነት ብቻ አይደለም ለተስፋነትም ሁሉ የሚታሰቡ ናቸው። ምክንያቱም ዓለም ብዙ ችግር አለው በግሎባላይዜሽን ጋር ተያይዞ የገቢ አለመመጣጠን፣ የእድገት አቅጣጫዎች ብዙ ቀውሶች አሉት። እነኚህም ሁሉ ባላንስ አድርገው በድብና ተባብረው እና ትልቅ የሰላም ህይወት የሚኖሩ ሰዎች ኮቪድ ናይንቲን መታ ይሄ ነው እንግዲህ፣ እነሱን ካላዳንን ምን ዋጋ አለው ነው። ዶክተር አሸናፊ ይህንን መነሻ በማድረግ ቀደም ብዬ እንደጠቀምኩት ሌሎች ስለ አውራምባ የሚያውቁ አውራምባን የጎበኙ በዚህ በዩናይት ስቴትስ የሚገኙ ባለሙያዎች እንደ እርስዎ ሁሉ በፍላጎት በመነሳሳት እንድረስላቸው የሚለውን ጥሪ መቀበላቸውን እየተመለከትኩ ነው። በአሁኑ ሰዓት ምን ይመስላል? ብዙም ይረዳ ወገንና አካባቢ እንዳለ ይገባኛል። ብዙዎች ችግር ላይ ወድቀዋል። ሁሉም በአጋጣሚ የሚያደርገው ነገር መኖሩ ውሱንነቱ እንዳለ ሆነው ምን ያህል ሰሚ አግኝታቸዋል? ምን ያህል ሰዎች ስለ አውራምባ አውቀው ያሉበትን ሁኔታ ተረድተው ለመርዳት ተነሳስተዋል? አዎ እንግዲህ አንተም አንዳንድ ስሞችን አይተሃል። ከዚህ በፊት ቀድሞ ያዩ ሰዎች ተነሳስተዋል፣ ግን ብዙ አይደሉም። ሌላ ግን ግራ የተጋባ ነው የሚመስለው ምን እንደሆነ ማስተማር ገና ነው። ስለዚህ ማሳወቅ፣ አንዳንድ ጊዜ ደግሞ ያልተጠበቀ ነገር አለ። ምንድን ነው ስለ አንድ ማህበረሰብ ያንን መርዳት ሲባል ያ ማህበረሰብ የሚያደርገውን ነገር በሙሉ ሀንድረ ፐርሰንት መደገፍ ማለት አይደለም። የሚያስፈልገው በአንዳንዱ ነገር የተለየ አስተያየት ቢኖረንም በዋና ዋና ነገሮች አንድም ሁለትም ቢሆን ካመንበት የራሳችን ሕዝብ የማዳን ጉዳይ ስለሆነ ማድረግ አለብን። አሁን እንግዲህ መርሆቹ አሉ። አምስቱ መርሆች ቅድም ያነሳቸው የሴቶች እኩልነት፣ የልጆች መብት፣ አዛውንትን መንከባከብ፣ ከፍተኛ ሞራል፣ በሰዎች መሀል ወንድማማችነትና እህትማማቾች፣ እነኚህ አምስቱ ፒላርስ የሚባሉት እዚህ ላይ ነው የሚንቀሳቀሱት። መጠርጠር ምንድን ናቸው እነኚህ ለየታል ሀምሳ ዓመት እኔ እንደማስበው ከሆነ እስካሁን ሌሎችም እቅዳዊ ማህበረሰቦች ሌላም ዓለም ላይ ያሉትን ሁሉንም ባይሆን አንዳንዶቹን አይቻለሁ እና እኔ ዓለም ላይ እጅግ እጅግ የሚያስደንቁኝ ነገሮች አንዱ ናቸው። ስለምደገፋቸው ብቻ አይደለም። ወጣ ብዬ ሳየውም ይደንቀኛል። እንዴት እዛ ቦታ ላይ በባህልም በምንም በትምህርትም ከማይጠበቅ ስፍራ ይህንን በጣም በጣም የተራመደ ወደፊት የሄደ አስተያየት ያለው ህብረተሰብ መመስረት መቻላቸው ከፍተኛ ነቆት አለኝ። ግን በዚህ በኮቪድ ናይንቲን አካታታይ ኢላማ ሆኑ። ይህንን ማዳን ያስፈልገናል ሁላችንም። ምክንያቱም ይህን የምናድነው እኮ ለዓለም ተስፋ ነው። አለም ብዙ ያልተረጋጋበት ጉዳይ ውስጥ ነው ያለው። ኮቪድ ናይንቲን እኮ የመጣው ዝም ብሎ ከመሬት ተነስቶ አይደለም። ይኸው በዚህ ሀያ ኤችአይቪ፣ ኤድስ፣ በዚካ፣ በኢቦላ እና በኢኮኖሚ እና ክላይሜቱ እና በሌሎችም ችግሮች ድህነቱንም እየተከተለ ብዙ በሽታዎች እያጠ የዓለምን ጉሮሮ ይዟል። ከአንተም ጋር ብዙ ጊዜ መላሰን እናገራለን። ሁል ጊዜ ይመጣል ይሄ ሁሉ ችግር ግን ከስር ጀምሮ ያሉ መፍትሄዎች የሚደረጉበት ቦታዎች አለም ላይ ብዙ የሉ። አውራምባ ግን ከስር መሰረቱ ሀምሳ ዓመት እኮ ቀላል አይደለም ከህፃናት ጀምሮ በጾታ እኩልነት ሕዝቡን እያነጹ መጽሐፍት ቤታቸው ይገርማል። እራሳቸው በበት በምናምን ነገር ነው የሰሩት መደርደሪያዎች። የትምህርትን ዋጋ፣ የሰዎችን መብት ከፍተኛ ደረጃ ላይ የሚንጸባረቅበት ቦታን ኮቪድ ናይንቲን ሊያኮላሸው ይህ እንዳይሆን የመጠበቅ ኃላፊነት የዩኒቨርሲቲዎቹም ባለሀብቱም፣ ማንም አገሬን እወዳለሁ ያለ ሁሉ ማድረግ አለበት። እነሱን ሊመጣ የሚያየው ባህር ዳር ነው የሚያድረው። ብዙ ጊዜ እነሱ ጋር ቢያድርም መቼም አይሮፕላን ለመውሰድ ባህር ዳር ውብ ናት። ለዛ ሁሉ እያዋጡ ናቸው። አሁን መልሰን ግን እኛ ማዋጣት አለብን ለእነሱ። መልካም ዶክተር አሸናፊ፣ እስኪ ለዚህ ሁሉ መነሻ ወደ ሆነው አጋጣሚ እንሂድ። ከተለያየ ቦታ ከዚህ ከዩናይትድ ስቴትስም ጭምር ሰዎች በተለያየ ጊዜ ስለ አውራምባ በሰሙት ሄደው እንደሚጎበኘው ያውቃለሁ። እርስዎ ግን እንደምን ተዋወቁ? ከአውራምባ ጋር ትውውቆ ምን ይመስል ነበር? አድማጮች ከዶክተር አሸናፊ ዋቅቶላ ጋር የጀመርነው ወግ አልተቋጨም ተከታዩ በቀጣይ ፕሮግራማችን ይቀርባል ለአሁን ግን እንግዳይን ዶክተር አሸናፊ ዋቅቶላን ከጊዜያቸው አመሰግናለሁ ጊዜ ይስጥልን